በኢትዮጵያ ሱሳምጪ ንጥረ ነገሮችን የሚጠቀሙ ወጣቶች ቁጥር እየጨመረ በመምጣቱ በጤና በኢኮኖሚና አጠቃላይ ማህበራዊ ሕይወት ላይ የሚደርሰው አደጋ ከፍተኛ መሆኑን ብሔራዊ የጤና ድርጅት የተሰኘው ተቋም ያካሄደው ጥናት ያመለክታል። ተቋሙ በሁለተኛ ደረጃና በዩኒቨርሲቲ ተማሪዎች ላይ ባካሄደው ጥናት አምሳ ሁለት ከመቶ የሚሆኑ ተማሪዎች ቢያንስ አንድ ጊዜ ለሱስ የሚዳርጉ ንጥረ ነገሮችን እንደሚጠቀሙና ከነዚህ ውስጥ አርባ ስድስት ነጥብ ሁለት ከመቶ የሚሆኑት የአልኮል፣ ሀያ አራት ነጥብ ሰባት ከመቶ የሚሆኑት የጫትና፣ አስራ አራት ነጥብ ሰባት ከመቶ የሚሆኑት ደግሞ የሲጋራ ሱሰኛ መሆናቸውን አመልክቷል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ የአሜሪካ ድምፅ አድማጮችና ተመልካቾች ሳምንታዊ የጋቢና መሰናዷችን እነሆ ጀምሯል። በምሽቱ የጋቢና ቅንብራችን ሱስ አስያዥ ንጥረ ነገሮችን መጠቀም በወጣቶች ላይ የሚያደርሰውን ተጽዕኖ እና በዚህ ችግር ተጎጂ ለሆኑ ወጣቶች የሚሰጡ የሕክምና ድጋፎችን እንቃኛለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። ወጣቶች የሱስ ተጋላጭነት ከጊዜ ወደ ጊዜ እየሰፋ መሄዱን የተለያዩ ጥናቶች ያመለክታሉ። በአዲስ አበባ የተለያዩ አካባቢዎች ያነጋገርናቸው ነዋሪዎችም የሱስ አይነቶችና መጠን እየጨመረ መምጣቱ በርካታ ወጣቶችን እራስ እስከ ማጥፋት የሚያደርስ ድባቴ እንደሚያጋልጣቸው ነግረውናል። አስቀድመን ኬኔዲ አባተ በአዲስ አበባ እየተዘዋወረ ያነጋገርናቸውን እነዚህ ነዋሪዎች የሰጡትን አስተያየት ነው የምንሰማው። አድማጮችና ተመልካቾቻችን በዚህ ምሽት የምናስተላልፋቸው ዘገባዎች ወጣቶች የተለያዩ አደንዛዥ እጾችን ሲጠቀሙ እንደሚያሳይ አስቀድመን ለማስታወስ እንወዳለን። ትትና አባላል ነው። አሁን በኢትዮጵያ ላይ ባለው ሁኔታ ለሱስ ተጋላጭነቱ ወጣቱ በጣም ከፍተኛ ነው ብዬ አስባለሁ። አብዛኛው ወጣት ህብረተሰብ ስራ አጥ እንደመሆኑ መጠን ስራ ማጣቱ፣ የሚውልበት ቦታ ማጣቱ እንደዚህ አይነት ነገሮች ወደ ሱስ ያጋልጠዋል ብዬ አስባለሁ። የቤቱ ያሉ ዲፕሬስድ ነው። ወደ ሌላ ሱስም ኢቭን ትራንስፈር ያደርጋል። አሁን በቁማር ሲበሉ ወደ ዲፕሬሽን፣ ዲፕሬሽን ወደ አልኮል ሱስ፣ አልኮል ሱስ ወደ መጠጥ ሱስ እና ኢቨን ሱሶቹ ራሱ ተያያዥነት አላቸው፣ እርስ በርሳቸው ይመጋገባሉ። ስለዚህ ብር ይፈልጋል ያንን ሱስ ለማድረግ ማለት ነው። መጠጥም ሊሆን ይችላል፣ ሲጋራም ሌላም ሌላም ነገር ማለት ነው እና ያንን ብር ለማምጣት የተለያየ ማህበራዊ ቀውስ ውስጥ ይከታል ራሱን። ወደ ስርቆት ሊሆን ይችላል፣ ህገወጥ ነገር መስራት ሊሆን ይችላል። እነዚህ እነዚህ ነገሮች ተያይዘው ይመጣሉ። እነዚህ ደግሞ ሀገራችን ውስጥ ሀገራችን ውስጥ ለሚነሳ ይብን ለሰላም እጦቱ፣ ለኤቭሪቲንግ ዋነኛ መንስኤ ናቸው ብዬ አስባለሁ። ስለዚህ አንደኛው ትልቁ ነገር የምለው ስራ አጥነትን መቅረፍ ስሜ ዮሴፍ ሽመልስ ይባላል። የሁለተኛ ደረጃ ተማሪ በሱስ ደረጃ አሁን ሱስ ለሰው ልጅ ከፊ ደረጃ ሚባል ሁኔታ ላይ ያለ ነገር ነው። በሱ ጋር በጫት ሱስ ውስጥ ተጠምደው ከቤተሰብ ጋርም ተጣልተው የራሳቸው ማይሆን ቦታ ላይ እስከ ድረስ ደረጃ የደረሱ ብዙ ልጆች አውቃሉ። ያለው ተጽዕኖ በዋነኛነት የሰው ልጅ አላማውን ወደ ኋላ መጣል ነው። ያን ነገር ደግሞ ለማስቀረት ሁሉም ሰው ተግቶ መስራት አለበት። ስሜ ፍሬጋነሳ ይባላል። ያው በፊት እንደምናውቃቸው የጫት፣ የሲጋራና የመጠጥ ሱሶች አሉ። ከዚህ ባለፈ ግን አሁን ላይ ወጣቱንም እየጎዳ ያለው ሱስ ምን መሰለ፣ ቤቲካ ምናምን የምንላቸው ሱሶች አሉ። ወጣቱ ልክ የሆነ አንድ ይጫወትና ገንዘብ ሲያገኝ ተከታታይ ከዛ ውስጥ መውጣት የማይችልበት ሁኔታ ይፈጠራል። እዛ ውስጥ እንዲቀር ያደርጋል። ከዛ ከቤተሰብ ይወጣል እና በዛ ነው የሚደከመው። ብዙ ልጆች ራሳቸውን ዋጋ እያስከፈላቸው ያለ ነገር ነው እና እኔ በዚህ ጉዳይ በሱስ ጉዳይ ላይ መንግስት ከማስቆሙ ይልቅ መጀመሪያ ከማስቆሙ ይልቅ የስራ አድቫንቴጅ ቢፈጥርላቸው ባይ ነኝ። ማለት እኚህ ልጆች በስራ ቢዚ ሲሆኑ ያንን ነገር እየተውት የመምጣት ሁኔታቸው ይፈጠራል። ግን አንድን ወጣት ሄደ ለምንድን ነው ሱስ የምትጠቀመው አሊያም ደግሞ ሱስ አቁም ብለህ ቶርች ማድረግ አትችልም፣ መጫንም አትችልም። ምክንያቱም ያ ሰው ሱሱን አቁሞ ምንድን ነው የሚሰራው? ዛሬ ተመርቆ በየቤቱ ያለ በጣም ብዙ ወጣቶች አሉ። አንተ ነክ እንብባላሎ የእንጨት ባለሙያ እኛ አገር ላይ ብዙ የህዝብ ቁጥር ያለው ወጣቶች ነው እና ግን ወጣቶች ግን በአብዛኛው የስራ እድልም ከማጣት እንዲሁም ከምን በማይታወቅ ሁኔታ በጣም ከፍተኛ የሆነ የሱስ ተጠቂ ሆነዋል። ሱስ ስንል ግን ያው ጫት ምናምንም ብቻ ሳይሆን የሶሻል ሚዲያም ሱስ አለ፣ የዴቲንግ ሱስ አለ እና እነዚህ ነገሮች በጣም የሰው ሀይሉን በተለይ ደግሞ ወጣቱን ክፍል በጣም እየጎዳ ነው እና በጣም ብዙ ማቃቸው አሉ በእኛም ስራ ውስጥ ሲሰሩ የነበሩ ግን አሁን ላይ ኢየሱስ ተጠቂ ሆነው በከፍተኛ ሁኔታ በጣም ያሳዝኑናል፣ ስናያቸው እራሱና ምንድን ነው ሲባል ያው አንዳንዴ ምንድን ነው ይሄ ኑሮ ውድነትም ምንም ና ስትረስ ውስጥ ከመግባትም ና ወጣቱ ምንድን ነው የሚፈልገው የሚለውንም ነገር መንግስት የስራ እድልም ከመፍጠርም ባሻገር ቁጭ ብሎ የምክክር መድረኮችን አዘጋጅቶ እንደዛ እንትን ማለት ነው እና እኛም ደግሞ ብዙ የስራ እድል መፍጠርና እነሱን ደግሞ በደንብ አቅርቦ ማነጋገር መፍትሄ ነው ብዬ አስባለሁ። ረዳ ባህረ እባላለሁ። በአጠቃላይ ወጣት ሲሆን ለሁሉም ነገር ኤክስፖዝድ የሆነ ወይ የተጋለጠ ነው። ብዙ ክትትሎች አልተደረገም፣ ክፍተቶችም ነበሩ። ለምሳሌ በትምህርት ቤቶች አካባቢ ጫት ቤቶች፣ ጠላ ቤቶች ይፈቀዳሉ፣ ይደረጋሉ። የከተማው ስርዓት የሚያስል ሰዎችም ይህንን ነገር በትክክል መቆጣጠር አልቻሉም። ለጊዜው እዛ አካባቢ ያለው ወጣት የሚበላሽ ይመስለናል ግን ያ አንድ ወጣት በአንድ ኤሪያ ላይ ያለው ወጣት ሲበላሽ በከተማውም ደረጃ በአገርም ደረጃ የሚያመጣው ክፍተት ቀላል አይደለም። ስለዚህ ምንድን ነው የሚደረገው? ከመጀመሪያ ከቤት ጀምሮ ወላጆች እንዴት አድርገው ልጆቻቸውን ማስተማር ማሳደግ እንዳለባቸው ከታች ጀምሮ ቢሰራ፣ ወረዲ ያለፈው አልፈዋል። አሁን ያለው ግን እንደገና ማዳን የሚቻለውን ነገር ደግሞ ሁላችን ብንሰራ የሚል አመለካከት አለኝ እና በተለይ በትምህርት ቤቶች አካባቢ ጭፈራ ቤቶች ጠላ ቤቶች፣ ሽሻ ቤቶች፣ እንትኖች፣ ይሄ ጫት ቤቶች ባይፈቅዱ፣ ማገገሚያ ሴንተሮች በተለያዩ እንትን ተደርጎ ትኩረት ተደርጎ አሁን የተበላሸውንም መመለስ ብቻ ነው። ከአዲስ አበባ ነዋሪዎች በተጨማሪ የአሜሪካ ድምፅ ያነጋገራቸው በሱስ ውስጥ ያለፉ ወጣቶችም የአልኮል መጠጥ፣ ሲጋራና ና ጫትን ጨምሮ እንደ ቀልድ የጀመሯቸው ሱስ አምጪ ነገሮች እየቆዩ ህይወታቸውን ማመሰቃቀላቸውንና የጤና እክል እንዳመጡባቸውም ነግረውናል። በዚህ ዙሪያ ያነጋገርናቸው የስነ ልቦና ባለሙያዎች በበኩላቸው የወጣቶች የሱስ ተጋላጭነት እያስከተለባቸው ካለው ማህበራዊ ና ኢኮኖሚያዊ ቀውስ ባለፈ የአይምሮ ጤና ህመም ምክንያት እየሆነ መምጣቱንም ይናገራሉ። አስማማው አየነው በዚህ ዙሪያ ያዘጋጀው ዘገባ ተከታዩ ነው። ውልደትና እድገቱ በደሴ ከተማ የሆነው ናትናኤል መንገሻ የ28 ዓመት ወጣት ነው። የዩኒቨርሲቲ ትምህርቱን እስካጠናቀቅበት 2011 ዓ ም ድረስም ምንም አይነት ሱስ አስያዥ ነገሮችን ተጠቅሞ እንደማያውቅ ይናገራል። በተመረቀበት የሲቪል ምህንድስና ሙያ ሥራ ለመፈለግ ኑሮን በአዲስ አበባ ካደረገ በኋላ ግን ይህን ሁኔታ የሚቀይር አጋጣሚ ተፈጠረ ይላል። ይህም በተደጋጋሚ የሚያጋጥመውን የራስ ህመም ለማስታገስ በሚል በጓደኛው ምክር የጀመረው የህመም ማስታገሻ መድኃኒት በጊዜ ሂደት ወደ ሱስነት እንደተቀየረበት ይናገራል። ጭንቅላቴ ላይ ትንሽ ያመነበት ቀቅ የምታደርግ ነገር ስሜታለች እና ያችን ፔን በቃ ብዙ ጊዜ በቃ ሬጅስት ማድረግ አልችልም። በጣም ሀይ የሆነ ፔን ያላት ከዚን እሷን ሬጅስት ለማድረግ ጣጠር ምናምን አንድ የሆነ አደም የሚባል ከመን ይመጣለች ያይኛል እና ምን ሆነ ነው ምናምን ነገር ሲለ እንደዚህ ነገር እያነ ብለው እስኪ መድኒት ይሞክሪበት ምናም ብሎ ትራማዶል መድኒት ይሰጠኛል እና ያን መድኒት ስውጠው በቃ ፔን ሁሉ ጠፋ። ምናምን ይስትረስ ኬዞች ምናምን ኦሎተም በ ዴድ ሆነ ፔኖቹ ተጠቅመላል። ከዛ እንደዛ ሲያደረገኝ ኦኬ ነገርማ በጣም አሪፍ ነው። በቃ ምናምን ጊዜ በቃ ቴቱዶይ መዋጥ ጀመርኩኝ ማለት ነው ያን መድኒት እና ስጀምረው ሁለት ፍሬ አካባቢ ነበር የምወጣው ከዛ ልክ ሄድኩ ሄድኩ ስሄድ ሄድኩ ሄድኩ ስሄድ ግን ልክ በቃ በሁለቱ ፍሬ አልሰራልኝ ማለት ነው ጨምር ማለት ጀመረ ከዛ ሶስት ሳረገው አራት ሳረግ አምስት ሳረግ በቀን ውስጥ ሶስት ስትሪፕ መዋል ጀመርኩ ማለት ነው ሰላሳ ካፕሱሎች መድኃኒቱ እንዴት ነበር የምታገኘው በቀላሉ ማግኘት ይቻላል መድኃኒቱ ይህን ሰዓት ላይ ማንኛውም ፋርማሲስት ገብቶ ያው ፔንኪለር ስለሆነ ፕሪስክሪፕሽን ፔፐር አይጠይቁም ነበረ፣ መግዛት ይቻላል። አሁን ላይ ነው ትንሽ ወደ ፕሪስክሪፕሽን ፔፐር ተቀየረው እንጂ ሳሚ፣ ማንኛውም ሰው ገብቶ መግዛት ይችላል። ሰላሳውን ፍሬ ስገዛ ስልሳ ብር ነበረ በዛ ጊዜ ስገዛ የነበረው። ከዛ ግን ያው እየተከለከለ ሲመጣ አንዷን ስትሪክ ሁለት መቶ ብር ድረስ ከመግዛት ደርሻለሁ። በመድኃኒት የተጀመረው የናትናኤል የሱስ ህይወት በኋላ ላይም የጫትና ሲጋራ ሱሶች ተጨምረውበት ህይወቱ እንዳመሰቃቀልበት ይናገራሉ። የሆነ ሰዓት ላይ ራሴን ሳየው የጫትም፣ የሲጋራም፣ የመጠጥም፣ የሐሽሽም፣ የትራማዶል ሁሉ ነገር ሱሰኛው ራሴን አገኝ ህይወት ማለት ነው ምን ይሻለኛል ምናምን ነገር በቃ አልኩኝ። ከሳይትም ተውኩኝ፣ ስራዬን ማቆንኩኝ። ምክንያቱም አልቻልኩም፣ በቃ ጧት ተነስቼ ያንን ነገር ካላገኘውም መንቀሳቀስ አልችልም፣ ሰውም እንዲያወራኝ አልፈልግም ምናምን ነገር እና በጣም ያሰጋኝ ጀመር ማለት ነው። ለመተው እፈልጋለሁ፣ ግን እንዴት አድርጌ ልቶ ጧት ላይ ተነስቼ ሰውም መሆነ ያለጽ አገኝ። ምን ይሻላል ምናምን ነገር አልኩኝ። በቃ ቤተሰብን በጣም በኔ ተጨነቀ ምናምን ነገር ልክ ያን መድኒቱን ስወጣው የሚገርመው ክለብሲቴ ዛ መጣት ማለት ነው የሚጥል በሽታ። ከዛ በቃ ስራም ስለተውኩኝ ምናምን የገንዘብ እጥረት መጣ ማለት ነው። ከዛ በቃ ዛታይ ምን አደረግኩኝ? ያገኘሁትን እንዚ ጥቃ ሁሉ የወጣው ይሸጥኩኝ፣ ምንኛውንም ነገር ወንጀሎችን እዜ ሰርተሆን ያን ነገር ማሟላት ጀመርኩኝ ማለት ነው። ሌላው በአዲስ አበባ ከተማ ተወልዶ ያደገው ሱራፊል ደግሞ የመጠጥ ሱስ በሚወደው የኪነት ሙያው የፈለገውን ሕልም እንዳይኖር ያደረገው ወጣት ነው። አብሮ አደግ ያለ ከእሱ ጋር ነው። እንደ ቀልደ አዳ እንደ ቀልደ አንዳንድ ነገሮችና አብርሃምናም ተባብደ ጠበለኝ ማምን ሰፈርለኝ ነበር ሲንክል ምናምን ጠጣ ይባላል። እሺ ያብሩ ከእሱ ከሄዳለሁ ድራፍትን ጠጣለን። ከዛ ሜንት ምናምን ጠጣለን ከዛ ማህበር ምናምን ኖር የለ የዓመቱ ምናምን ሲሆን ሰፈር ላይ በፊት ሳላስበው በቃ ትበሳት ነገሮች ምናምን የዚህ የነበርኩ ሰው ነኝ። እንዴት በአንድ ወርድ ያለውና ብዬ ሳስብ ነገሮች ሲሆን ሲጎዱብኝ ነው በቃ መጠጡ ትዝ። ይህ የናትናኤልና ሱራፌል የሱስ ህይወት የበርካታ የኢትዮጵያን ወጣቶች ፈተናም ጭምር ነው። በአሜሪካ በሚገኘው ብሔራዊ የሕክምና ቤተ መጻሕፍት ወይም ናሽናል ላይብራሪ ኦፍ ሜዲስን ላይ እንደ አውሮፓውያን አቆጣጠር በመጋቢት 2023 በታተመ በኢትዮጵያ የወጣቶችን የሱስ ተጋላጭነት የተመለከተ ጥናት ላይ የአልኮል መጠጥ፣ ጫት፣ ሲጋራና ሲሻ በወጣቶች ዘንድ የሚዘወተሩ መሆናቸውን ይገልጻል። በጥናቱ ውስጥ ከተሳተፉ ዕድሜያቸው ከአስራ አምስት ከሀያ አራት ከሆኑ ከ10 ሺ በላይ ወጣቶች መካከልም ሰላሳ ስድስት በመቶ የሚሆኑት የአልኮል መጠጥ፣ አስራ ሁለት ነጥብ አምስት በመቶ የሚሆኑት ደግሞ የጫት ተጠቃሚዎች መሆናቸውን ገልጿል። በዚህ ሕይወት ውስጥ ያለፈው ናትናኤል መንገሻም የወጣቶች የሱስ ተጋላጭነት ተባብሷል ይላል። በአዲስ አበባ ብቻ አይደለም፣ በማንኛውም ክፍለ ሀገራቶች ላይ ተዘዋውረ ብታይ የማይቅም የማያጭስ ወጣት በጣት የሚቆጠሩ ናቸው ምታየው ማለት ነው። ያለው የስራ ማጣቱ ይሆናል በቃ በኢኮኖሚ ራስና ለመቻል የሚወበድ በዲፕሬሽንም በስትረስም ኬዝ ይሆናል። በውሏቸው አጋጣሚ በሚያገኟቸው ሰዎች አማካኝነት ሊሆን ይችላል። በማንኛውም ቦታውን ብትመለከት የማይትም የማያችስ ምንም አይነት ወጣት አታይ። በተለይ አሁን የግል ትምህርት ቤቶች ላይ ብትመለከት ትራማግን በቃ እንደ ፋሽን አርገ ይህ የወጣቶች የሱስ ተጋላጭነት እያስከተለባቸው ካለው ማህበራዊና ኢኮኖሚያዊ ቀውስ ባለፈም ለአምሮ ጤና ህመምም ምክንያት ስለመሆኑ የሚናገሩት ደግሞ የስነ ልቦና ባለሙያ የሆኑት አቶ ያፌት ከፈላይ ናቸው። ማህበራዊ ህይወታችን ላይ እጅግ ከፍተኛ የሆነ ጫና ያሳድራሉ የምናገኛቸው ሰዎች የማህበራዊ ክዋኔያችን የዕለት ተዕለት ውሏችን ላይ ስራችን ላይ የምንሰራው ስራዎች በእነዚህ ሱሶች ጋር ከሆነ እነሱን የማናገኝበት ከሆነ ጭራሽ ያንን ስራ ውስጥ ያክላል። ከሱም አልፎ ደግሞ አጠቃላይ የማሰብ የማስፈልሰል የማገናዘባችን አቅማችን ላይ እጅግ ከፍተኛ ጫናዎች ያሳድራሉ። በተለይ ደግሞ አሁን እጅግ በከፍተኛ ደረጃ በትምህርት ቤቶች በባለሙያዎች በተለይ ደግሞ በጤና ባለሙያዎች እጅግ በጣም እየተዘወተረ ያሉት እነዚህ ከፔንክለር ጋር የተገናኙ የመድኃኒት ሱሶች አሳሳቢ ደረጃ ላይ እየደረሱ ነው ብንል ማጋነን አይሆንም ብዬ አስባለሁ። በሱስ ምክንያት በብዙ የህይወት ውጣ ውረድ ውስጥ ያለፈው ናትናኤል በአሁኑ ወቅት ወጣቶች ከዚህ ህይወት እንዲወጡ በሚያግዘው ጉድላክ በተሰኘ የበጎ ፈቃድ ማህበር አማካኝነት ባገኘው ድጋፍ መድኃኒቱን ጨምሮ ከሁሉም ሱሶች ነጻ ከሆነ አንድ አመት ሆኖታል። አሁን የዚህ ማህበር አባል በመሆንም እንደ እርሱ ከሱስ ነጻ ለመሆን የሚታገሉ ወጣቶችንም እያገዘ እንደሚገኝ ነግሮናል። በቃ አሁን ስራዬ ላይ ተመልሻለሁ። ማስተርፌን ለመማር አሁን ጥረት ላይ ነው ያለሁት ሳይቶች ላይ የተዘዋወርኩ ነው እንደገና ደግሞ እንደ እኔ ደግሞ እንደዚህ የተያዙ የተያዙ ወጣቶች መውጣት የሚችሉበት መንገድ ከአንዳንድ ሰዎች ጋር እየሆነን አዌርነስ እየሰጣልን እያለን ለማዳን እየሞከረን ነው ከጉድላክም ጋር አንድ ላይ ደግሞ የአልኮል መጠጥ ሱስ ሰለባ የሆነው ስራፊልም ከዚህ ህይወት ለመውጣት በበጎ ፍቃድ ማኅበሩ አማካኝነት ጥረቱን ቀጥሏል። ወጣቶች ከሱስ ርቀው ህልማቸው እንዲኖሩ የሚያስችል ሀገራዊ ሁኔታ እንዲፈጠር መንግስትን ጨምሮ የሚመለከታቸው አካላት ለጉዳዩ ትኩረት እንዲሰጡትም ያነጋገርናቸው ወጣቶች ጠይቀዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ ዘገባው እንደተከታተል ነው። ምንም እንኳን በኢትዮጵያ በሱስና ተያያዥ ችግሮች የሚጠቁ ወጣቶች ቁጥር እጅግ ከፍተኛ ቢሆንም ከሱስ ለማገገም የሚረዱ ተቋማት ግን በስፋት አለመኖራቸውን ባለሙያዎች ይገልጻሉ። ይሁን እንጂ በቅዱስ ጳውሎስ ሜዲካል ኮሌጅ ስር የሚገኘው የሱስ ማገገሚያ ለበርካታ ወጣቶች ድጋፍ በማድረግ ወጣቶች ወደ መደበኛ ህይወታቸው እንዲመለሱ እየረዳ ይገኛል። አንድ ወጣትም በዚህ ተቋም ውስጥ አገግሞ ለሌሎች ወጣቶች ድጋፍ በመስጠት ላይ ይገኛል። ቀጣዩ ዘገባም ይህን የህክምና ጉዞ ያስቃኘናል። በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊሆን ከ20 ዓመት በላይ በሱስ ህመም ተሰቃይቷል። እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በህፃንነት ዕድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን ልክ ሰባት ዓመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት። በቃ አንገበገቡኝ፣ አጣደፉኝ። በምት ያ ግን ምንድን ነው ቤተሰቤን እንድቀርብ አይደለም ያደረገኝ እንድፈራቸውና መሀላችን ጋፕ እንዲፈጠር ሆነ። ሰው ምንድን ነው? በቁጣ በግርፊያ ብዙ ሰው ያምናል ልጆችን የሚያስተካክል ምናምን ይመስለዋል፣ ግን አይደለም። ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲህ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ፣ ዓይናቸው የጠፋ በመጠጥ ምክንያት ጥርሳቸውን ለቀ የማይሆን አይነት ሕይወት ውስጥ የገቡ አሉ እና እነዛን ወስዶ ቢያሳዩ ይኖር በልጅ አይምሮ ከሳልኩት ውሃው እንዲህ ነው የሚያደርገው ማለት ነው ብዬ ፈርቼ እተው ነበረ። ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው ሁለት አስርት ዓመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ህይወቱ ከፍተኛ መቃወስ እንደደረሰበት ይናገራል። ጫት፣ ሲጋራ፣ አሽሽ አስራ ስድስት ስቲክ ድረስ ምናምን ነበር የምጠቀመው ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው ሆንኩት። ልክ አሁን እስከ አስር ሰዓት ዲጄ ነሳሪች እስከ ሌሊቱ አስር ሰዓት ሁለት ሰዓት ነበር የምተኝ እንቅልፌ እና ምን ሆናለሁ? የሚቀሰቅሰኝ ሞት ነው ሞት ነው በቃ ያንቀጠቅጠኛል። ይሄ ካልጠጡ የሚንቀጠቀጡ ሰዎች ያጋጥሞ ሻካል እንደሱ አይነት ነበርኩኝ። በጣም ቫይብሬት አደርጋለሁ። ልሞት እደርሳለሁ የሮት ኩኝ አረቄ ቤት አልኮል ጀመርኩኝ የአበሻ አረቄ የምትባል የለችም ቶሎ ወደ ራሴ የሚመልሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች እና እንግዲህ መሞቴ ወደ ሞት እየተቃረብኩ መጣው ደም እስከ መጥፋት ደረስኩኝ እንዴት እንደሚዳን ግን አላቅም ነበረ በሽታ መሆኑ ግንዛቤ የለኝም ነበረ ዮናታን ህይወቱን ላደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረም አበበ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ በማህበረሰቡ እና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ። በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ፣ ትምህርት አቋርጠው አልባል የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስ እና ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል፣ የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል በኋላ ላይ ግን የሚያስከትሉብን ተጽዕኖች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓት እና ስራም በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊ እና ስነ ልቦናዊ ጫና መቋቋም ስለሚከብዳቸው ታካሚዎች ወደ ሶስት ማገገሚያ ማዕከላት ሲመጡ የሚደረግላቸውን ህክምናም ዶክተር መስከረም እንዲህ ይገልጻሉ። ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን። ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ሕክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ህክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለሰላሳ አመታት ሲጋራ፣ ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማዕከሉ በተደረገለት ድጋፍ ለስምንት ወር ካቆመ በኋላ አገርሽቶበት ነበር። በጣም የሚገርምስ ነገር ይሄ ሁለተኛ የጊዜ ነው። አገርሽቶብኝ ነበር መጀመሪያ አገርሽቶብኝ፣ ሁለተኛ ድጋሚ አሁንም ያገረሸውበትን ምክንያት ላልደግም ነው። አሁን አሁን ከአሁን በኋላ ያሉኝ ጓደኞችን ያው እንደዚህ አይነት ቢሆኑ ከነሱ ጋር ያለን ሪሌሽን በጣም የጠበበ ነው። አሳዩ ጠቅላላ ከተነሳውም ምንም ካልኩኝ ወደ ቤተክርስቲያን እንጂ ሻይቡናን ብዬ እነሱ በሌሉበት አካባቢ ነው እዛም የምጠጣበት አካባቢ የሚሰራውን ስራ ከራ አስከባሪ ነበር። እሱንም አቁም ነዋለ። ዮናታንም ልክ እንደመስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ ስድስት ዓመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል። ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራዕይ ሰንቆ እየሰራ ይገኛል። ጉላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረት ሶስተኛ ዓመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። እነ ትዕግስት አልተንጉስ የሥነ ልቦና ሐኪም እነ ፍጹም ፍስሐ የአንቄ አንደበቶች ላይ በካ ኮሜዲያን እሸቱ ጋር ይታወቃል በስብና ግንባታ አሰልጣኝ እንዲሁም ደግሞ የጳውሎስ ሲስተር ብሩክ ያታሳዝነኛል ለምትለኝ አሁን ዋና ሰሆነች እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ጥሩ ሐኪሞችን ጥሩ ጥሩ ባለሙያዎችንም ይዤ እኔ ተሞክሮኝ ሼር እያደረብ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ ትምህርቱን አቋርጦ የነበረው ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛው ነው ከኔ ጋር አሁን ሜምበር ሆኖ ብዙ ወላጆችን ብዙ ቤተሰቦችን እያፈራሁበት እገኛለሁ። በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱስ አስያዥ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት በመርፍ የሚወሰዱ አደንዛዥ እጾችና የሚዋጡ የሕመም ማስታገሻዎች እንዲርቁ የወላጅ ክትትልና የመንግስት ጣልቃ ገብነት እንደሚያስፈልግ አስምረውበታል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀደም ሲል የተመለከታችኋቸው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያ እና በሆስፒታሉ የአእምሮ ሕክምናና ትምህርት ክፍል ኃላፊ ዶክተር መስከረም አበበ የምሽቱ የጋቢና እንግዳችን ናቸው። በቅድሚያ ሱስ ምንድን ነው የሚለውን ከሚያብራሩበት ይጀምራል። አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል ወይም በተለያዩ የባህሪ ሱሶች መጠቃቱን የምናውቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥዝ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል፣ አንደኛው መገለጫው ሲሆናል እና በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት ለማቆም እየፈለጉ መቸገር፣ እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል። እንዲሁም እነዚህን ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊ እና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን ከአስራ አንድ በላይ የሚሆኑ ምልክቶች አሉና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ አመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸውን ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን። ሱስ አምጪ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው? እንግዲህ ያው እኛ ዴይሊ በስራም በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በኛ ሀገር ውስጥ በሰፊው የሚወሰዱ እና የሚስተዋሉ ሱስ አምጪ ንጥረ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ እየሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ የማናስተውላቸው ከስንት አንድ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱሳምጪ ነገሮች፣ እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮካይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከትን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች፣ በተለይ ደግሞ ይሄ የአፍላድሚ የምንላቸው ሃይስኩል ተማሪዎች ላይ ደግሞ አሁን አሁን በጣም የተስተዋለ የመጣው፣ ላጠቃቀምም ለእነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው የሚዋጡ የህመም ማስታገሻዎችን እና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው። በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ? በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይ ዩኒቨርሲቲ ተማሪዎች፣ በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት? እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር። ግን ሱስ የእድሜ ገደብ የለውም ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ የሆነ የመጣው ከሃይስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ እየሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው አሁን። አካላዊም፣ ማህበራዊም፣ የአይምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳል እና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለህክምና የሚመጡት? እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአእምሮ ህክምና ክፍል ይህንን አገልግሎት ሲሰጥ ረጅም አመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች፣ በቦታ ጥበት፣ በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር በፊት። አድማጮችና ተመልካቾቻችን ከዶክተር መስከረም አበበ ጋር ያደረግነውን ቆይታ ሙሉን በድረ ገጻችንና የማህበራዊ ትስስር መድረኮቻችን ታገኙታላችሁ ለዛሬ የጋቢና መሰናዶቻችን ይህን ይመስሉ ነበር። በሚቀጥለው ሳምንት ሌሎች ወጣቶችን የሚመለከቱ ርዕሶችን ይዘን ወደ እናንተ እንመለሳለን። እስከዛ አስተያየቶቻችሁን በፌስቡክ አት ቪኦኤ አምሐሪክ በትዊተር ሀሽታግ ቪኦኤ አምሐሪክ ልታደርሱን ትችላላችሁ። መልካም ሳምንት። ቸርን ሰንብት።